yeah, America radio. Tavano I <laughs> don't it. I don't it የሟች የወይዘሮ ወገን ደበላ ባለቤት አቶ ይልማ አስፋው ናቸው። ዝርዝሩን በዕለቱ አቢይ ርዕስ እናቀርባለን። የኮሮና ቫይረስን ወረርሽኝ ለመከላከልና ስርጭቱን ለመግታት ዛሬ በደሴ ከተማ የቤት ለቤት አሰሳ መጀመሩ የደሴ ሪጅናል ላቦራቶሪ ከነገ ጀምሮ የምርመራ አገልግሎት መስጠት የሚያስችለውን እውቅና ማግኘቱ በኮሮና ቫይረስ ወረርሽኝ ሳቢያ ከ26 ሚሊዮን በላይ የመደበኛ ትምህርት ተማሪዎች ከቤታቸው እንዲቆዩ መደረጉን የኢትዮጵያ ትምህርት ሚኒስቴር ማስታወቁን የሚመለከቱ ዘገባዎች በዜና መጽሔት ክፍለ ጊዜ ይቀርባሉ። ሐሙስ ሚያዝያ 15 2012 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘናል ለየት ባለው አቀራረብ ከስቱዲዮ ውጪ ከየቤታችን እያሰናዳን ከምናቀርባቸው ልዩ ልዩ ዝግጅቶች ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ቆንጅታየ፣ የቴክኒክ አቀናባሪያችን ብርሃን ኃይሉ፣ ዋና አዘጋጇ ትዝታ ብላቸው በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቼና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅታየ ጤና ስጥልኝ። እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጅት ታዬ ነኝ። በኢትዮጵያ ለ965 ተጨማሪ ሰዎች የኮሮና ቫይረስ ምርመራ ተካሂዶ በአንዳቸውም ላይ ቫይረሱ አለመገኘቱን የጤና ሚኒስትሯ ዶክተር ሊያ ታደሰ አስታውቀዋል። በአጠቃላይ እስካሁን በሀገሪቱ በምርመራ የተረጋገጠው የተጠቂዎች ቁጥር 116 ሲሆን ዘጠናው በለይቶ ማቆያ በህክምና ላይ ሲሆኑ 21ዱ ከህመማቸው ማገገማቸው መገለጹ ይታወሳል። በዓለም ዙሪያ በቫይረሱ የተጠቃው ሰው ቁጥር ከ2 ሚሊዮን 658 ሺ በላይ ሲሆን ለህልፈት የተዳረጉት ደግሞ ከ185 ሺ 400 በላይ መድረሱን የጆንስ ሆፕኪንስ ዩኒቨርሲቲው የመረጃ ማዕከል አሀዝ ያመለክታል። በተባበሩት መንግስታት ድርጅት የንግድና የልማት ጉባኤ አንክታድ የኮሮና ቫይረስ ወረርሽኝ የታዳጊ ሀገሮችን ምጣኔ ሀብታዊ ድቀት እንዳያስፋፋው ዓለም አቀፋዊ የእዳ ክፍያ ስምምነት ምክረ ሀሳብ አቀረበ። የእነዚህ ሀገሮች የውጭ የእዳ ክፍያ ከሁለት ነጥብ ስድስት እስከ ሶስት ነጥብ አራት ትሪሊዮን ዶላር ሊያሻቅብ ይችላል ተብሎ ይታመናል። ከአዲስ አበባ ዘጋቢያችን መለስካቸው አመሀ ዝርዝሩን ይዟል። የተባበሩት መንግስታት ድርጅት አካል አንግታድ ዛሬ ከጀኔቭ እንዳስታውቀው በታዳጊ ሀገሮች ላይ ዓለም አቀፍ ወረርሽኝ ኮቪድ-19 ያስከተለው ከባድ ምጣኔ ሀብታዊ ችግር የውጭ ብድር ክፍያ ብቃታቸው ጨርሶ ከመድቀቁ በፊት ሊወስዱ ይገባቸዋል ያላቸውን እርምጃዎች ዘረዘረ። አንክታድ ባቀረበው በዚህ ምክር ሐሳብ መሠረት በመጀመሪያ ደረጃ እነዚህ ሀገሮች የውጭ ዕዳ ክፍያቸው በጊዜያዊ ሁኔታ አሁኑኑ መቆም አለበት። ይህ እርምጃ ለታዳጊ ሀገሮች የመተንፈሻ ጊዜ ስለሚሰጣቸው ለብድር ክፍያ ያውሉ የነበረውን ሀብት ለሌሎች አጣዳፊ ጉዳዮች እንዲያፈሱት ይረዳቸዋል። ይህ እርምጃ በበቂ ሁኔታ ከተራዘመና ሁሉ አቀፍ ከሆነ ደግሞ ታዳጊ ሀገሮቹ ኮቪድ-19ን ትርጉም ባለው መንገድ ለመመከትና ምጣኔ ሀብታዊ ዘላቂ ልማትን ለማስቀጠልም ሊጠቀሙበት እንደሚችሉ ያስረዳል። ምክረ ሐሳቡ የብድር ክፍያን ማንሳትንና እንደገና የማዋቀር መርሃ ግብርንም ጨምረዋል። በሦስተኛ ደረጃም ይህን ምክረ ሐሳብ ተግባራዊ የሚያደርግ ነጻና ዓለም አቀፋዊ የታዳጊ ሀገሮችን ብድር የሚያስተዳድር ባለሥልጣን እንዲቋቋም ምክረ ሐሳብ አቅርበዋል። አንታድ ከዚህ ምክር ሐሳብ ጋር ባቀረበው ዘገባ እንዳስታወቀው እነዚህ የዓለም ታዳጊ ሀገሮች የሚባሉት እንደ አውሮፓ አቆጣጠር ከ2020 እስከ 2021 ባለው ጊዜ ብቻ እስከ 3.4 ትሪሊየን ዶላር የውጭ ዕዳ ክፍያ እንዲከፍሉ ይጠበቅባቸዋል። ከዚህ ውስጥ ከ2 እስከ 2.3 ትሪሊየን ዶላር የሚጠበቀው የተሻለ ምጣኔ ሀብታዊ አቋም አላቸው ከሚባሉ ታዳጊ ሀገሮች ሲሆን ከ66 ቢሊዮን እስከ 106 ትሪሊየን ዶላር የሚሆነው ገንዘብ ደግሞ የሚጠበቀው ከመካከለኛና በእጅጉ ድሃ ከሚባሉ ሀገሮች ነው። አብዛኛዎቹ ታዳጊ የሚባሉ ሀገሮች የሚገኙት በአፍሪካ ሲሆን ከእነዚህም አንዷ ኢትዮጵያ እንደሆነች ይታወቃል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የኬንያ ማንዴራ አውራጃ ከትናንት ረቡ ሌሊት አንስታ የእንቅስቃሴ እገዳዎችን አውጃለች። እርምጃው የተወሰደው በኮሮና ቫይረስ የሚጠቁት ነዋሪዎች ቁጥር እየጨመረ መምጣቱን ተከትሎ የሀገሪቱ ድማቲንጊ ባስተላለፉት ትዕዛዝ መሆኑ ተገልጿል። በእገዳው መሰረት ወደ ማንዴራም ሆነ ከማንዴራ በመኪና የሚሁን በአውሮፕላን መውጣት መግባት ተከልክሏል። በተጨማሪም በሞምባሳ፣ ክዋሌና ክሊፊ አውራጃዎች የታወጁትን እርምጃዎች አፈጻጸም የኮሮና ቫይረስ ስ ብሔራዊ እዝ ማዕከል እየገመገመ ነው ሲሉ ሚኒስትሩ አክለው አስታውቀዋል። ናይሮቢ ከሚገኝ አንድ የለይቶ ማቆያ ማዕከል አምልጠው የወጡ በርካታ ሰዎችን ፖሊስ እያደነ መሆኑን የሀገሪቱ ፕሬዚደንት ኡሁሩ ኬንያታ ማስታወቃቸውን ተከትሎ ባለስልጣናቱ ወረርሽኙን ለመቆጣጠር የወጡ ደንቦች መከበራቸውን በጥብቅ መከታተል እንደያዙ ተነግሯል። የኬንያ መንግስት በቫይረሱ መያዙ እስካሁን የተረጋገጠው ሰው ቁጥር 303 መሆኑንና 14 ሰዎች መሞታቸውን ነው ያስታወቀው። የኮሮና ቫይረስ ወረርሽኝ ፈጥኖ የሰብአዊ መብት ቀውስ እየሆነ ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ አሳሰቡ። ዋና ጸሐፊው ዛሬ ባወጡት መግለጫቸው የዓለም መንግስታት የጤና ጥበቃ ለሁሉም ዜጎቻቸው ተደራሽ መሆኑን፣ ለኢኮኖሚያዊ ድጋፍ በተመደቡ ወጪዎች ሁሉም ተጠቃሚ መሆኑንና ዜጎቻቸው ሁሉ ምግብ፣ ውሃና ቤት ማግኘታቸውን እንዲያረጋግጡ ተማጽኖ አቅርበዋል። ቫይረሱ ማንንም እንደማይለይ ወይም እንደማይመርጥ አስተውለናል። ውጤቱ ጫናው፣ መዘዙ ግን ይለያል። ለሕዝቡ ሊደርሱ የሚገባቸው አገልግሎቶችን የሚያስተጓጉል ስር የሰደደ ደካማነትና ወደ ህብረተሰቡ ለመድረስ አዳጋች መፍትሄ የተበጀላቸው መሆኑን ማረጋገጥ አለብን። አስከትለውም በምናደርገው ሁሉ የተደቀነው አደጋ ከቫይረሱ እንጂ ከሰው አለመሆኑን ፈጽሞ አንዘንጋ ብለዋል ዋና ጸሐፊ አንቶኒዮ ጉቴሬሽ። ይህን ያሉት የዓለም የጤና ባለስልጣናት ወረርሽኙን በመዋጋት ረገድ በአንዳንድ ሀገሮች ትልቅ እርምጃ በመታየቱ የእንቅስቃሴን እንጂ ትግሉ አበቃ ማለት እንዳልሆነ አጥብቀው እያስጠነቀቁ ባሉበት በዚህ ወቅት ነው። የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም አትሳሳቱ፣ ገና ብዙ ይቀረናል፣ ይሄ ቫይረስ ለረጅም ጊዜ አብሮን የሚቆይ ነው ብለዋል። አብዛኞቹ ሀገሮች ወረርሽኙ ገና የጀመረበት ሁኔታ ላይ ናቸው። ቀደም ብለው የተጠቁት አንዳንዶቹ ጋር ደግሞ አሁን የቫይረሱ ስርጭት ተመልሶ ብቅ እያለ ነው ሲሉ የዓለም የጤና ድርጅቱ ዲሬክተር አስጠንቅቀዋል። የዩናይትድ ስቴትስ የጤና ባለስልጣናትም ህዝቡ ቀጣዩን የኢንፍሉዌንዛ ጊዜ ታሳቢ አድርጎ ክትባቱን በመውሰድ እንዲዘጋጅ እየመከሩ ናቸው። ያ ሲሆን በጤና ጥበቃ አገልግሎቶች ላይ ጫና እንዳይበዛ ይረዳል ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጂትን፣ ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሐሙስ ቢያዚ 15 2012 ዓም የምሽቱ አስተናጋጃችሁ አሉላ ከበድ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ30 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍ ኤም 943 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አሁን በቀጥታ ወደ ቀዳሚው የዕለቱ አቢይ ርዕስ የወለዱትን ልጅ የማየት እድል ሳያገኙ አራሷ የአራት ልጆች እናት በሜሪላንድ ክፍለ ግዛት ታኮማ ፓርክ በተባለው አካባቢ ነዋሪ ነበሩ። ልጆቿን በትናብን ጥላን ሄደች ያሉት ባለቤቷ አቶ ይልማ አስፋው ደግሞ የትምህርት ቤት አውቶብስ አሽከርካሪ ናቸው። ቤታችን ውስጥ እጅግ የመረራ ሀዘን ገብቷል ያሉት አቶ ይልማ የተወለደው አራስ በ17 ዓመቷ ልጃቸው እቅፍ ውስጥ እንደሚገኙም ገልጠዋል ጽዮን ግርማ ዝርዝሩን ይዛለች። አቶ ይልማስፋውና ባለቤታቸው ወይዘሮ ወገኔ ደበላ የዛሬ አስር ዓመት ነው ሁለት ልጆቻቸውን ይዘው ኑሯቸውን ከኢትዮጵያ ወደ ዩናይትድ ስቴትስ ያደረጉት። ታሙሽና የስምንት ዓመት ልጆች ነው ይዘን መጣ ነው። በአጠቃላይ አራት ነው መጣ ነው። ከዚያ በኋላ እዚህ ሶስተኛው ልጅ ተወለደ። አሁን እንግዲህ አራት ዓመት በኋላ ባለቤት እርጉዝ ሆና ነበር አጋጣሚ ይሄ ነገር ተፈጠረ ማለት ነው። ምንድን ነበረ የምትሰሩት? የት ከተማስ ነበር የምትኖሩት? ከበጣም ጊዜ ጀምሮ እዚሁ ታኮማ ፓርክ አካባቢ ነው የምንኖረው። እኔ የምሰራው ስኩል ባስ ላይ ነው የምንሰራው። እሷ በተለያዩ ጊዜ ስራ ትሰራ ነበር በፊት እና ተለያዩ ቦታ ላይ ትሰራ ነበር። ያው ብዙውን ጊዜ ዋንጅ መሳለፈችው ልጆች በማሳደግ ነው። ግን ያው ልጆቹ ከፍ ሲሉ ትሰራ ነበር ስራ አሁን ይችን የተወሰነ ጊዜም አሁን መሀል ላይ ከማርገሷ በፊትም እርጉም ሆና እያለች ትሰራ ነበረ። ስንት አመታቸው

አሁን ሰኔ አምስት ሲመጣ አራት ዓመት ይሞላዋል። አሁን እሷ ሆስፒታል ከገባች በኋላ የወለደችው ሶስት ሳምንቱ ነው። ማለትም ማርች ሀያ አምስት ቀን ነው የተወለደው። በእርግጥ እሷ ላየችው አስቸጋሪ ስለነበረ ልጁ መወለድ አለበት ተብለው ብዙ እዛው ሲ ሴክሽን አድርገው አወጡት ማለት ነው ልጁ። አቶ ይልማ ባለቤታቸው ወይዘሮ ወገን ደበላ በእርግዝናቸው ጊዜ ምንም ሕመም እንዳልነበራቸው በአግባቡም የእርግዝና ክትትል ያደርጉ እንደነበረ ይገልጻሉ። የሳምንቱ ትሄዳለች ቼክ አፕ አላት። እዚህ ሆሊክሮስ ሆስፒታል ነው ቼክ አፕ የምትሄደው። የመጨረሻው ዱዴቷ የተባለው ኤፕሪል ቶይኒ ነበረ። ማርች አስራ ዘጠኝ ነው አስራ ስምንት አካባቢ ፓቲማ አያት እና ፊቨር አለች። ወያላት አሁን አለችው ኤመርጀንሲ እንድትሄድ አደረጋት። ኤመርጀንሲ ሄደች። ከዛ በኋላ ገባች፣ አዩዋት እኔና ልጄ አብረናት ነበር። እና እዛ እየጠበቅናት እያለ ዶክተር ወንስ ጠይቋት አንድ አምስት ሰዓት ይፈጃል ለምርመራው አለችኝ። ኦኬ ጠበቅናት። ከጥቂት ጊዜ በኋላ ደወለችልኝ። እሺ እንዴት ሆንሽ ስላት፣ አይ እንደ ምርመራ ላይ ያደረጉልኝም ሌሎቹን እየጠሩ ምርመራ ያደርጋሉ። እኔም ግን አይታኝ በቃ አንቺ ወደ ቤት ደች ራስሽን ተንከባክ ያለችኝ እና መለሰችኝ አለች። እኛም በጣም ደስ አለን። እንግዲህ እንዲሁ ሁኔታውን አይታ ነው፣ ነካክታኝ አይታ ነው አለች። ቤት ከመታች በኋላ ቀስ በቀስ ቀስ በቀስ ህመሙ እየበረታ ሄደ። በሶስተኛው ቀን ኢመርጀንሲ ደወል ነው ማምጣት አትችሉም፣ አሁን እሷ በቀላሉ ልትጠቃ ትችላለች አሉ። በሁለተኛው ቀን እንደገና፣ በሶስተኛውም ቀን ደወልኩ። አሁንም በአንድ አይነት መስል የሚመልሱት ከዛ በፈለገ ነገር ይምጣል። እሷም በጣም እያመማት መጣ ትንፋሻ ይቆራረጣል በሳምንተው ሀያ አምስት ይዘናፌር ልማል በመጨረሻም፣ ወይዘሮ ወገን መተንፈስ እየተሳናቸው ሲመጣ ሜሪላንድን የሚገኘው ሆሊክሮስ ሆስፒታል እንደወሰዷቸው ይናገራሉ። እዛ ሲደርሱም ተንፈስ የሚችሉት ሀምሳ በመቶ ብቻ መሆኑን ይረዳሉ። ምንም እንኳን ልጁ ለመወለድ የአንድ ወር ጊዜ ቢቀረውም ህይወቱን ለማትረፍ መውጣት እንዳለበት ይነገራቸዋል። ማርች 25 ማታ ላይ ለአስር ሀያ ጉዳይ አካባቢ ደወሉልኝ ልጅ እዛሁን ያለው አልኳቸው። እዛ እንደዚህ አይነት ነገር ስለተፈጠረ ልጁን ማዋለድ አለብን ማውጣት አለብን አሉ። ኦኬ ሂዱ አልኳቸው ከዛ ቁጭ ብለን ሲ ሴክሽን አድርገዋ ወጮች ልጁ እዛ በኋላ ህፃኑ ደህና እንደሆነ እንግዲህ ያው ምርመሪያ እንደሚደረግለት እንትናሉ ማታ እስከ አንድ ሰዓት ከምናምን ሚዚያ ቆየን። በማግስቱ ጠዋት ወደ ቤታችን ተመለስን። ከሁለት ቀናት በኋላ ማርች ሀያ ሰባት መጋቢት አስራ ስምንት ማለት ነው ከሆስፒታሉ ስልክ ተደወለላቸውና ባለቤታቸው በኮሮና ቫይረስ የተያዙ መሆናቸው ተነገራቸው። እኛም ደነገጥን። ምክንያቱም አገናት ነበር

ልክ ወደ አራት ሰዓት አካባቢ ደወሉና እሱ ማነው ነው ሶስት ሰዓት አካባቢ ደወሉና ባለቤቴ እየታመመች ነው ሽርስንቻለችው በቬንትሌተር ብቻ መጠቀም አልቻለችም፣ ሌላ ላይፍ ሳፖርት ያስፈልጋታልና ወደ ሌላ ሆስፒታል ይዘናት እንሄድ ነው አሉኝ። ኦኬ አልኳቸው። ስለዚህ ሄሊኮፕተር የለም፣ ቅዳሜና ሮብ ሄሊኮፕተር ማስነሳት አንችልም፣ ወደ ዩኒቨርሲቲ ኦፍ ሜሪላንድ ይዘናት እንሄድ ነው አሉኝ። ኦኬ አልኳቸው። እንግዲህ ጅላ እንድታውቂው ምንድን ነው የምፈልገው ነገር አሉኝ። በመካከል ውስጥ አሁን መተንፈስ ስለማትችል ሰላሳ ደቂቃ ይፈጅብናል በአምቡላንስ ለመውሰድ፣ በዛንም ላይ ልታርፉ ትችላለች አሉኝ። ከዛም ዘሎ አልኩ። በቃ ኤሞሽናል ሆኜ ነበር አጥሞትም ብዬ ጨውቅ ታውቆ ብቻ ባሉኝ እና እዛት ዶ ሄደች። ሶስት ሰዓት ሙሉ ጠበኩ። ከሄደች ከሶስት ሰዓት ተኩል በኋላ ደወሉልኝ እና በሰላም ገብተናል ና ሳዳም ጥሩ ሁኔታ ላይ ይቻሉን። እንደዚ አይነት ነበር። እስከዚ ቆንጆቹ እስከሚታሰየት ማለት ነው። እርሶ መሄድ አይችሉም ወደዛ። በስልክ ነው መረጃ የሚሰሙት እና በዙ ብዙ ማሳዩን ማሳዩን ስንላ ስንላቸው ብዙ ማሳዩን የዛን ጊዜ ትሰማለች ያ አትናገርም በአፏ ቲዩ ቲዩቦች ስላሉ ወደ ውስጥ የገባ እና መናገር ስለማትችል እኛ የምንናገረውን ትሰማለች አሳየን ነበር ምልክት አሳየን ነበር የወይዘሮ ወገኔ ሁኔታ ግን መሻሻል አላሳየም ይላሉ በየጊዜው ከሀኪም የሚደርሳቸው መረጃም በየቀኑ ተለዋዋጭ ነበር ብለዋል አፋስ በአፋ በኩል የገባውን ግቦችን አውጥተን ጉሮሯ ምን ሰርጀሪ አድርገን በጉሮሯ በኩል እናስገባና ለአንጓም ሊሰራ የሚሰራ ኤክሰርሳይዝ እንዲያደርግ እናድርገዋለን። ችግር አይፈጥሩም ወይ? ስላቸው አይ ችግር አይፈጥሩም፣ ችግር አይኖረውም። ምናልባት አንዳንድ ነገሮች ሊከሰቱ ይችላሉ፣ ግን እኛን ኮንትሮል እናደርጓለን። ካሜራም አለ፣ ምንም ምንም አለ አሉኝ። ኦኬ አልኳቸው። በማግስቱ እንዳደረጓት ነገሩኝ እና ጥሩ ሁኔታ ላይ ነች፣ አሁን ሪከቨር እያደረገች ነው፣ ሳምቧም ጥሩ ነው፣ ሁሉም ነገሯ ጥሩ ነው አሉኝ። ኦኬ በጣም ደስ አለኝ። በማግስቱ መልሶ ደወሉልኝ በ ከዚያ በኋላ በ በየቀኑ ልቧ ታማሚ ሆነ። በሁለተኛው ቀን እንደገና ደም መርጋት ሁኔታ ተፈጠረ አሉን። ከያልኩ እንደገና በማግስቱ ደውለው ነው አሁን ደግሞ ሁለቱን ኩላሊት ፌል አድርጓል አሉ። በዚህም ጊዜ ቼክ እኮ እንዴት ሆኖ ነው እንደዚህ አይነት ነገር በአንድ ጊዜ ሊፈጠር የሚችለው? ትላንትና ደህና ነበረች፣ የልብ ችግር የለባት፣ የኩላሊት ችግር የለባት። ይሄ ነገር እንዴት ነው ሊሆን የሚችለው? ምንድን ነው ምክንያቱም አልቋቸው፣ ከበሽታው ጋር የተያያዘ ነው አሉን። ዛሬ አራት ቀን ነው እንደገና ማየት አለብኝ ወይም ሁኔታውን ማየት አለብኝ ያልኳቸው፣ አንድ ቀን ቆይተው ደወሉልኝ እና አሁን በዙ ማየት ይችላሉ አሉኝ። ሰዓት ከፍንጫ በሚፈስራል አምራ ሶትን ብላለች። ሰዓት እግሯ አብጧል። ምንድን ነው ይሄ ነገር ስላ ስላቸው፣ ዶክተሩ ቆሞ ያሳዩ ነበር። በጣም አቅርቦ ነው የሚያሳየን ልጅም አብራን ይናል ያለችው ትልቋ ልጅ እግሯ ያበጠው ደግሞ ወደዛ አይሄድም አይደርስም ወደ እግሮቿ ጋር ለዚህ ነው እግሯ የጠቆረው ነው ያበጠዋል። አዘንኩ በጣም አዘንኩ ውስጥ በጣም ተጎዳ። በቃ ከእንግዲህ በኋላ ማየት አልፈልግም አልኩ። በቃ ሰማግሱ ደወሉልኝ። አሁንም እየባሰባት ነው አሉ። እንግዲህ ከእግዚአብሔር ጋር ወደ እግዚአብሔር መጮህ ነበር። ይጸለያል፣ ሄዶች ይጸለያሉ፣ በቸርች ደረጃ ይጸለያል፣ ይለከሳል፣ ይቸውራል her ne kadar fille maden kılıfı da George D'o'nun bir parçası galak kasırda da var. adam da çabalayacak saatta. kurtarış. yosunlar trying books it አቶ ኤልማ ልጆቻቸው በተለይ ትልቋ የእናታቸውን ሀዘን መቀበል እንደከበዳቸው ይናገራሉ። ትልቋ በጣም ተጎዳችብኝ። እኔ አንደኛ ሳን ልጅ ሁሉ ሲወለዱ ከፍ እስከሚለው ሶስት ወር እስከሚሆነው ድረስ ህፃኑ በጣም ነው የምፈራው፣ እና እጅ ላይ የሆነ ነገር የሚሆንብኝ እየመሰለኝ በጣም ነው የምፈራው። እርግጥ ሆስፒታል እንዴት መተቃ መተቃቀፍ እንዳለብኝ እንዴት ማጥዋት እንዳለብኝ ለሶስት ሰዓት አዛሳኝተው ነበር፣ ግን ፈራሁት። ህፃኑን በጣም ነው የምፈራው። አሁን እሷ ነች ቴክ ኬር የምታደርገው ማታም ለሌቱም ከእሱ እሷ ነች እንትን የምትልልኝ። እሷ ላይም ሆነ እሷ ጋር ደግሞ እንደ እናትና እንደ ልጅ ሳይሆን እንደ ጓደኛ ናች ነበሩ። ቤታችን ባዶ ነው። አለው እግዚአብሔር ጽዮን አንዱ አለም ከአቶ ይልማ ጋር ያገናኘችንና በአንድ ገኔ የቅርብ ጓደኛ ስትሆን፣ ቤተሰቡን ለመርዳት በኢንተርኔት አማካኝነት የገንዘብ ማሰባሰቢያ ጎፈንድሚ ከፍታ እንቅስቃሴ እያደረገች ትገኛለች። ስለ ጓደኛዋ ሀዘኗን በመግለጽም ሰዎች እንዲጠነቀቁ ትመክራለች እጅግ saukacin oban gudun le mu a yi yadda shawar na na kuma አቶ የልማም ሐዘናቸውን ቻል አድርገው በእኔ ቤት የደረሰው ሐዘን በእናንተ ቤት እንዳይደገም ተጠንቀው እያንዳንዱ ሰው ጥንቃቄ ያድርግ። አሁን ሰው ወደ ቤታችን እንዲገባ ንሰጠን። ምክንያቱም ሕፃኑ አለ፣ ሌሎችም ትናንሾች ናቸው። ሆናችን ቤታችን ዘግተን ከልጆች ጋር ነው ሀዘናችንን እየተወጠረ ያለ ነው። በእርግጥ ጎረቤቶች መጥተዋል። ማታ በጣም አብሮኝ አልክሰዋል፣ አብሮኝ ተጎርተዋል። ሁሉም የሚችለውን አድርገዋል። እግዚአብሔር ግን የወደደውን አድርጓል። ወገኖች ራሳችሁን ጠብቁ፣ ባካቸው ጠብቁ። የደረሰው ነገር እንዳይደርስባቸው ራሳችሁን ጥንቃቄ ያድርጉ። ለቤተሰቦቻችሁን ጥንቃቄ አድርጉ ነው። የወይዘሮ ወገኔ የቀብር ስነ ስርዓት ላይ ለመገኘትም ከተፈቀደው አስር ሰዎች ጋር በመሆን ነገ አርብ የቀብር ስነ ስርዓቷ እንደሚከናወን አቶ ይልማ ነግረውናል። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ ሰሞን ግርማን፣ ለዘገባው አመሰግናለሁ። የኮሮና ቫይረስን ወረርሽኝ ለመከላከልና ስርጭቱን ለመግታት ዛሬ በደሴ ከተማ የቤት ለቤት አሰሳ ተጀምረዋል። 60 ሺህ ቤቶችን በሚያካትተው አሰሳ 120 ጤና ባለሙያዎች እንዲሁም በጎ ፈቃድ ሰጪዎች ይሳተፉበታል ተብሏል። በሌላ በኩል የደሴ ሪጅናል ላቦራቶር ከነገ ጀምሮ የምርመራ አገልግሎት መስጠት የሚያስችለው እውቅና አግኝቷል። ላቦራቶሪው በክልሉ ከደሴና ከጎንደር ቀጥሎ የምርመራ አገልግሎት የሚሰጥ መሆኑን ጠቅሶ መስፍን አራጌ ነው ተከታዩን ያጠናቀረው። የደሴ ከተማ ጤና መምሪያ ኃላፊ አብዱል ሐሚድ ይመር እንደገለጹት በቤት ለቤት አሰሳው የልየታ ተግባራት ይከናወናሉ። በዋናነት መከላከሉ ላይ አተኩሮ መስራቱ በጣም አዋጭ ነው። ከዚህ ከመከላከል ስራዎች ደግሞ የተጠናከረ የተጠርጣሪዎችን መረጃ መለየት እና አጠቃላይ ኅብረተሰቡ ላይ ግንዛቤውን ማስፋት ነውና ተጠርጣሪዎችን ልየታ ከሚሰሩበት ውስጥ ደግሞ አንደኛው ሁሉንም አባወራ ወይም ቤተሰብ በሚባል ደረጃ መለየት ማለት ነው። የሚለዩት እነማን ናቸው? ከውጭ ሀገርም ይሆን ሀገር ውስጥም ይሄ በሽታ ከተከሰተባቸው አካባቢ በተለይ የቅርብ ጊዜ ጉዞ ታሪክ ያላቸው እና ከታማሚዎች ጋር የመገናኘት አጋጣሚ የሁለተኛ ንክክ የሚሆን የሶስተኛ ንክክ ያላቸውንም ሰዎች ትክክለኛ መረጃ እንዲሰጡ አድርጎ የመለየት ስራ፣ ሌላው ከኮሮና ጋር የተገናኙ አይነት የህመም ምልክቶች ከመተንፈሻ አካላት ጋር የተያያዙ ካሉባቸው እነዚህን አካላት የመቆጣጠር እና የመከላከል ስራ ይህንን ለማድረግ ነው። ያው በከተማ ደረጃ ከዛሬ ጀምሮ በሚያዚያ ሀያ ሶስት ድረስ ሁሉንም በከተማችን የሚገኙ ቤቶችን ቤት ለቤት ሂደው ማለት ነው። በዚህም ያው በቂ ኦሪየንቴሽን ተሰጥቷቸዋል። እነዚህም የጠቀስ ያስኩልህን ሰዎች ካገኙም ተጨማሪ የሙቀት ልኬታና ሌሎች መስፈርቶችን በመጠቀም ለይተው ወደ ለይቶ ማቆያ ማዕከል እንዲገቡ መሆን ካለበት እንዲገቡ ይሆናሉ ማለት ነው። በከተማዋ የወሎ ዩኒቨርሲቲን እና ደሴ ጤና ጣቢያን ጨምሮ የተለያዩ ለይቶ ማቆያዎች መዘጋጀታቸው ታውቋል። ከአራት መቶ ሺህ ህዝብ በላይ ይኖርባታል ተብሎ በሚገመትባት ደሴ ይህን አይነቱን ውስብስብና ግዙፍ ስራህ እንዴት ሊያከናውኑ ታስበዋል? ከዛሬ በምንሰራቸው የቤት ለቤት የጤና ስራዎች ለምሳሌ ክትባትን የመሰሉን ፖሊዮና የተለያዩ የክትባት መጫወት እና አካሄድ የሰበሰብነው ልምድ አለ። በምን ያህል ጊዜ እንደምንጨርሳቸው እና ከዛ መነሻ ነው የወሰድነው ለዚህ መቶ ሀያ ጤና ባለሙያዎች ናቸው የገቡት ወደ ስራ። ከዛ ባለፈ ብዙ በጎ ፈቃደኞች አሉ ከጎን ለጎን ነው የሚያግዙ። የቦሩ መጀመሪያ ደረጃ ሆስፒታልን መደበኛ ስራውን በማቋረጥ ከዛሬ ጀምሮ የኮሮና ሕክምና ለመስጠት ዝግጅትን አጠናቋል። ይህ በእንዲህ እንዳለ በደሴ ከተማ የሚገኘው የደሴ ሪጅናል ላቦራቶሪ በኢትዮጵያ ማህበረሰብ ጤና ኢንስቲትዩት ባገኘው እውቅና መሰረት የላቦራቶሪ ምርመራ ለመጀመር መዘጋጀቱ ታውቋል። በክልሉ ከባህር ዳርና ከጎንደር ቀጥሎ የምርመራ አገልግሎት የሚሰጠው የላቦራቶሪ ማዕከል በዋናነት የደሴንና የደቡብ ወሎን በተጨማሪም የምስራ ምስራቃዊ አማራ አካባቢዎችን ይሸፍናል ነው የተባለው። ከኢትዮጵያ ፐብሊክ ሄልት ኢንስቲቱትም ባለሙያዎችን መጥተው እዚሁ ነው የቆዩት እስከ ዛሬ እና ያንን ዝግጅቱን አጠናቅ በነገ ሁለት ላይ ኦፊሻል ሆኖ ስራ መጀመሩ የሚበሰርበት ይሆናል ማለት ነው። የዚህ ላቦራቶሪ አገልግሎት መጀመር የሚኖረው ፋይዳ ይሄ በጣም በጣም በጣም በእጅጉ በጣም አስፈላጊ ና ለእኛ አካባቢ በተለይ ከላቦራቶሪ ናሙና ልከን ውጤት እስከመጠበቅ ድረስ ያለውንትን ፈተና ነበር። ለዚህ አካባቢ ማህበረሰብ አጠቃላይ አዲስ አበባ ነበር አሁን ስንልክ የነበረው ስለዚህ፣ ኬዝ እና ተጠርጣሪ እንኳን ቢኖር እዚሁ ላይ ከሆነ ሀያ አራት ሰዓት የምንጠበቅበት ይኖራል። ከዚያ በኋላ በአጋጣሚ ውጤት እንኳ ፖዘቲቭ የሆነ ሰው ቢገኝ ቶሎ በፍጥነት ውጤቱን ካወጡን በኋላ ኳራንታይን የሚገባው ማህበረሰብ ይነያል ማለት ነው። እስካሁን ባለው ሁኔታ አዲስ አበባ ስትልኩ እስከምን ያህል ጊዜ ትቆዩ ነበረ? እስከ አስር ቀን ድረስ ሁሉ የቆየብን አለ። ወሎ ዩኒቨርሲቲ የሚያዘጋጀውም ላቦራቶሪ ምርመራ እንደሚጀምር የተገለጸ ሲሆን በሁለቱ የላቦራቶሪ መመርመሪያዎች በቀን እስከ አምስት መቶ የሚደርሱ ሰዎችና ናሙና መመርመር እንደሚቻል የጤና መምሪያ ኃላፊው አብዶል ሐሚድ ለአሜሪካ ድምጽ ሬዲዮ አስረድተዋል። በተመሳሳይ ሁኔታ የደቡብ ወሎ ዞን ከሚቀጥለው ሳምንት ጀምሮ የቤት ለቤት አሰሳ እንደሚያካሂድ አስታውቋል። የዞኑ ጤና መምሪያ ኃላፊ አንተነ ደመላሽ ዛሬ ለጋዜጠኞች በሰጡት መግለጫ ከቤት ለቤት አሰሳው በተጨማሪ የተጠናከረ የኬላ ፍተሻ ይደረጋል ብለዋል። በዞናችን በተለይ ከተለያዩ ክልሎች መግቢያ የሆኑ በሮች ላይ ከዚህ በፊት የተወሰነው እንዳለ ሆኖ የተጠናከረ ስራ መሰራት አለበት ተብሎ ተወስኗል። እስካሁን በነበረው ሂደት ይህ ስራ ሲሰራ የነበረው በአካባቢ ያሉት የጸጥታ ኃይሎችና የጤና ቡድን በተወሰነ መልኩ በማደራጀት የፍተሻ ስራ ሲሰራ ቆይቷል። አሁን ግን ያለው ሁኔታ ትንሽ አሳሳቢ እየሆነ ስለመጣ የተጠናከረ የኬላ ፍተሻ ስራ መሰራት አለበት ተብሎ የዞኑ ግብረ ኃይል ይህን ውሳኔ ያሳልፏል። ለዚህም ሶስት ቦታዎች በዋናነት መመረጣቸውን ገልጸዋል። አንዱ የተለየው ቦታ ወረባቦ ከአፋር አራባቲ ከዚህ በፊት የወሰንበት እና የሙቀት ልኬታ ያስጀመርንበት ቦታ ላይ፣ ሁለተኛው በአርጎባ ተላላክ አፋር ጋር የሚያገናኝ ሶስተኛው በኦሮሚያ በኩል የሚያገናኘው በቃሉ ወረዳ ውስጥ የሚገኘው ገርባ ላይ በተመሳሳይ የተጠናከረ የኬላ ፍተሻ 24 ሰዓት አገልግሎት እንዲሰጥ ማድረግ ያስፈልጋል ተብሎ ተወስኗል። የዞኑ ዋና አስተዳዳሪ ሰይድ መሐመድ በበኩላቸው እስካሁን በሽታውን ለመከላከል ከተከሰተም የተጎዱ ወገኖችን ለማገዝ ከ17 ሚሊዮን ብር በላይና 179 ኩንታል የምግብ እህል መሰብሰቡን ጠቅሰዋል። አስተዳዳሪው ህዝቡ ከዚህ በላይ አገርን በመታደግ በኩል ተባባሪ እንዲሆን ጥሪ አስተላልፈዋል። እኛ በየደረጃ ያለን የመንግስት አካላት ትልቁ አቅማችን ቀድሞ የመከላከል እንጂ በሽታው አንዴ ከገባ በኋላ ከበሽታው የመፈወስና የማዳን አቅም በሚፈለገው ደረጃ የለም። ስለዚህ እድላችን ያለው አሁን ላይ ነው። የአገሬ ሰው እንደሚለው ታሞ ከመሟቀቅ አስቀድሞ መጠንቀቅ። በዚህም መሰረት ወደ ደቡብ ወሎ የሚገባ ወይም ከ15 ቀናት ወዲህ ወደ አካባቢው የዘለቀ ግለሰብ በራሱ መኖሪያ ቤት አሊያም በተመረጡ ሆቴሎች ወይም መንግስት ባዘጋጃቸው አምስት የለይቶ ማቆያ ማዕከላት ለ14 ቀናት መቆየት ግድ እንደሚለው አስተዳዳሪው ተናግረዋል። በዛሬው እለትም ከአፋር አካባቢ ትናንት በቫይረሱ ያዙ ከተረጋገጠው ግለሰብ ጋር ግንኙነት አላቸው ተብሎ የታሰቡ አራት ግለሰቦች ወደ መቅደል አምባ ዩኒቨርሲቲ መካነ ሰላም ካምፓስ ተለይተው እንዲቀመጡ መደረጉን የዋና አስተዳዳሪው መግለጫ ያስረዳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ባለፈው ሳምንት በደቡብ ኦሮሚያ ምስራቅ ጉጂ በቁጥጥር ስር የዋሉት በርካታ ሰዎች አሁንም ለፍርድ አልቀረቡም ሲሉ ነዋሪዎች ተናገሩ። ለመጎብኘት ተከልክለናል ሲሉም የታሳሪዎቹ ቤተሰቦች ለአሜሪካ ድምፅ ተናግረዋል። በተያያዘ ዜናም የምስራቅ ጉጂ ነዋሪዎች የመንግስት ጸጥታ ኃይሎች ዘመዶቻቸው በሽምቅ ውጊያ ላይ አሉ ብለው የጠረጠሯቸውን ቤተሰቦች ወደ ለይቶ ማቆያ እንደወሰዷቸው ነው የሚናገሩት። ገልሞ ዳዊት ተከታዩን አጠናቅረዋል። በምስራቅ ጉጂ ዞን የሚንቀሳቀሱና የኦሮሚያ ክልላዊ መንግስት ህዝቡን እያሸበሩና የተለያዩ ወንጀል እየፈጸሙ ነው በሚል ክስ የሚቀርብባቸውን የሽምቅ ተዋጊዎች በተለያዩ መልኩ አግዛቸዋል በሚል ተጠርጥሮ የተያዙት ቁጥራቸው በውል ያልታወቀ የአካባቢው ነዋሪዎች ለእስር ከተዳረጉበት ካለፈው ሳምንት ጀምሮ ፍርድ ቤት እንዳልቀረቡ አንድ የሊበን ወረዳ ነገሌ ከተማ ነዋሪ ለአሜሪካ ድምፅ ገለጹ። እኚህ ነዋሪ አያይዘው ከእስረኞቹ መካከል ደርሚቶ ኪሴ የተባሉ የሰባት ቀን ራስ እንደሚገኙበት ተናግረዋል። ከጉሜ ልደሎ ወረዳ መታ ነገለ ሆስፒታል ከወለደች በኋላ ፖሊስ ጣቢያ ተወስዳ ታሰረች። በፖሊስ በቁጥጥር ስር የዋለ ዘመድ ያላቸው ሰዎች ሄደው መጠየቅ ስለሚፈሩ ምግብ የሚላክላት በህጻናት ልጆች አማካኝነት ነው። ልጆቹ ስንቁን አቀብለው ከመመለስ ውጪ እሷ ስለምትገኝበት ሁኔታ ከፖሊስ የሚገኝ ምንም መረጃ የለንም። ከእርሷ ጋርም ለምለም አብርሃ የተባሉ አንዲት የዘጠኝ ወር ነፍሰ ጡር ሴት ታስረዋል። እሳቸውም ልክ እንደ እሷ ተጠርጥረው የታሰሩ ናቸው ሲሉ ይናገራሉ። እኚህ ነዋሪ ለምለም አብርሃ ነሜ የአካባቢውን ሰላም በማደፍረስ በመንግስት ከሚከሰሱት የሽምቅ ተዋጊዎች ጋር ግንኙነት አላችሁ በሚል በቁጥጥር ስር ውለው በኦሮሚያ ክልል ነገሌ ከተማ ፖሊስ ጣቢያ ስለሚገኙት እስረኞች ሁኔታ የነገሌ ከተማ ነዋሪ ሲናገሩ ከአስር በላይ ልጆቻቸውን የሚያጠቡ ሴቶች እንዳሉም ገልጸዋል። ምእንዲላሉ በአሁኑ ወቅት አስራ አንድ የሚሆኑ ሕጻን ልጅ የሚያጠቡ ሴቶች ባለቤቶቻቸው በሽምቅ ውጊያ ውስጥ እየተሳተፉ ነው በሚል በነገሌ ፖሊስ ጣቢያ ውስጥ ታስረው ይገኛሉ። በሌላ በኩል የኦሮሚያ ክልላዊ መንግስት የጸጥታ አስከባሪዎች የቤተሰባቸው አባል በሽምቅ ውጊያ ውስጥ ተሳትፈዋል በሚል የተጠረጠሩ ሰዎችን በመለየት ስራ ላይ እንደሆኑ የምስራቅ ጉጂ ነዋሪዎች ይናገራሉ። እስካሁን የጠረጠራቸውን ሰዎች ቤተሰብ ሰብስቦ በለይቶ ማቆያ ውስጥ አስቀምጧቸዋል ይላሉ። ከእነዚህ ለይቶ ማቆያ ቦታዎች አንዱ በምስራቅ ጉጂ ጉሚ ኤልደሎ ወረዳ እንደሚገኝ ነዋሪዎች ጥቆማ ሰጥተዋል። ተዋል ከ20 የቤተሰብ አባሎቻቸው ጋር በለይቶ ማቆያ እንዲቀመጡ መደረጋቸውን የሚናገሩት አንድ አዛውንት በአስከፊ ሁኔታ ውስጥ ነን ይላሉ። ዋኛ ለአኑ እንዲህ ይላሉ። እኛ ዛውንት ምንም የሚንበላው ነገር የለንም። በዚያ ላይ በጉሜ ያለለው ከሸኔ ቤተሰብ የተወሰደ ከብት ነው በሚል የጸጥታ ኃይሎቹ አርደው እየበሉት ነው ተብለናል። ከብቶቻችንን እኛ ከብቶቻችን የት እንዳሉ አናቅም። በሌላ በኩል ደግሞ የመንግስት የጸጥታ አስከባሪዎች የሸኔ ሽፍቶች ጥቃት ካደረሱብን መጀመሪያ እናንተ ላይ ነው እርምጃ የምንወስደው ሲሉ ይዝቱብናል። እና ዛሬ ወይም ነገ እንሞትሁም በሚል ፍርሃት ውስጥ ነን እንላሉ። ገምሃኔኒ ዮ ጀልቀብነ። አያይዞም ሌሎች ተጨማሪ ቤተሰቦች ማቆያ ነው ወዳሉት ጣቢያ እየመጡ መሆናቸውን እኚሁ የጉሜል ደሎ ወረዳ ነዋሪ ለአሜሪካ ድምፅ ተናግረዋል። በምስራቅ ጉጂ የዞኑ ጸጥታ ቢሮ ኃላፊ አቶ ወልዴ ዱጎ በቁጥጥር ያዋሉ ሰዎች ለጠላት ያገዙ ናቸው በማለት ይከሳሉ። ሕፃን ልጅ ያላቸውና ነፍሰ ጡር ሴቶች በነገሌ ታስረው አሉ የተባለውን ግን አቶ ወልዴ አስተባብለዋል። ቃሚ እንዲህ ይላሉ አቶ ወልደ። እነዚህን ተጠርጣሪዎች ለፍርድ ለማቅረብ የሚመለከታቸው አካላት በቅርበት እየሰሩ ናቸው። ይህ ዞኑ የፍትህ ብሮ እና ፖሊስ ወንጀሎቻቸውን አጣርተው ወደ ፍርድ ቤት ለማሳለፍ ስራ ላይ ናቸው። ዋጅሪ ሀቃ አካስማስ ቆረቶት ፖሊሲ ቅንዶሚና ንታአኔ ሪሞት ሳኒ ጨለለኔ ቁልቁሌ ሰኒ ቀረመለ ሙክቲ ተበርሱ ውጂ ጉዳ ቶጅ ተመጅር እኚህ በፖሊስ ቁጥጥር ያሉ ተጠርጣሪዎች ለምን እስካሁን ለፍርድ አልቀረቡም? ለሚለውም ሰዎቹ የተጠረጠሩበት ወንጀል ውስብስብ በመሆኑ ለችሎት ለማቅረብ ጊዜ ፈጅተዋል ይላሉ። ኃላፊው አቶ ወልደ ያክለው በዞኑ በተለያዩ አካባቢዎች ተለይቶ በማቆያ ጣቢያ አሉ ስለተባሉት የሽምቅ ተዋጊ አባል ቤተሰቦች ምንም የሚያውቁት ነገር እንደሌለ ተናግረዋል። ነገር ግን የመንግስት የጸጥታ ኃይሎች ነዋሪዎችንና በሽምቅ ውጊያ እየተሳተፉ ያሉትን ለመለያየት የተለያዩ ዘዴዎችን በመጠቀም ላይ መሆናቸውን ደግሞ አልሸሸጉም። ለአሜሪካ ድምጽ ገልሞ ዳዊት ኢትዮጵያ ወደ ግዛቷ ለሚገቡ ኤርትራውያን ወዲያውኑ የጥገኝነት ፍቃድ መስጠቷን ማቆሟ ተገለጠ። የተባበሩት መንግስታት ድርጅትና የረድኤት ድርጅቶች ይህ ውሳኔ ከሶስት ወራት በፊት መተግበር ጀምረው በይፋ ሳይገለጽ መሆኑን ይናገራሉ። ከሀገር ሸሽተው ለመውጣት የሚሞክሩ ኤርትራውያን ዕጣ በህገ ወጥ መንገድ ሰዎችን ከሚያስተላልፉ ጨካኞች እጅ ይወድቃል ሲሉም ድርጅቶቹ መግለጣቸውን ጠቅሶ ዘጋቢያችን ሳይመን ማርክስ ያደረሰንን ዘገባ አዳነች ፍሳይ ታቀርበዋለች። ኢትዮጵያ ለዓመታት ያህል የኤርትራንና የደቡብ ሱዳንን የመሳሰሉትን ስደተኞች በሯን ከፍታ ስትቀበል ቆይታለች። ኢትዮጵያ ለዚሁ ተግባሯ በዓለም አቀፍ ለጋሾች በሰፊው ስትመሰገን ነበር። ነገር ግን የኢትዮጵያ መንግስት ድምፁን አጥፍቶ ካለፈው ወር ወዲህ ፖሊሲውን እንደቀየረ የተባበሩት መንግስታት የስደተኞች አገልግሎትና የረድኤት ድርጅቶች ገልጸዋል። ኢትዮጵያ መንግስት ከኤርትራ ለሚገቡት ስደተኞች ወዲያውኑ የጥገኝነት ፈቃድ መስጠቱን አቁሟል። የኢትዮጵያ የስደተኞችና የተመላሾች ጉዳይ አገልግሎት በያዝነው ወር ለለጋሾችና ለረድኤት ሰራተኞች በተናገረው መሰረት የበፊቱ ፖሊሲ ብቻቸውን የሚሰደዱ ለዕድሜ ያልደረሱ ልጆች፣ ህገወጥ ፍልሰተኞችና እና ሌሎች በዓለም አቀፍ መለኪያ መሰረት የስደተኝነትን መስፈርት የማያሟሉ ሰዎች እንዲጎርፉ አድርጓል። ስለዚህ ጉዳይ የሚገልጸውን እንደ አውሮፓ አቆጣጠር ሚያዚያ ዘጠኝ ከሁለት ሳምንታት በፊት ማለት ነው፣ የተጻፈ ደብዳቤ ማየቱን ዘጋቢያችን አክሏል። አዲሱ ፖሊሲ በግዴታ ከኤርትራ ብሔራዊ አገልግሎት ፕሮግራም መመልመልን ሸሽተው ለሚወጡት ኤርትራውያን ችግር ይፈጥራል ሲሉ አክቲቪስቶችና የሬዲየት ድርጅቶች ይነቅፋሉ። በኢትዮጵያ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ተወካይ ኤርትራውያን በሊቢያ በኩል ወደ አውሮፓ እናሸጋግራችኋለን በሚሉ ህገወጥ ሰው አሸጋጋሪዎች እጅ ላይ ለመውደቅ ሊገደዱ ይችላሉ ብለዋል። ትልቁ ስጋት ህጋዊ ፈቃድ ስለሌላቸው ከእድሜ በታች ስለሆኑት ልጆች ጉዳይ ነው። ምክንያቱም ወደ አውሮፓና ወደ ሌሎችም ቦታዎች እንወስዳችኋለን የሚሉት ህገወጥ አሸጋጋሪዎች ሰለባ የመሆን አደጋ ላይ ይወድቃሉና። እዚህ ሀገር የሚገቡ ስደተኞች ሁሉ ህጋዊ ሰነድ ካገኙ በአደገኛው ሕገ ወጥ የሰዎች ሽግግር እንቅስቃሴ ውስጥ ከመግባት ይድናሉ በማለት አን ኢንኮንትሬ አስረድተዋል። የስደተኞችና የተመላሾች ጉዳይ አገልግሎት ባለሥልጣኖችና የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ስለ ጉዳዩ ከመናገር ተቆጥበዋል። ጠቅላይ ሚኒስትር አብይ አህመድ እና የኤርትራው ፕሬዚደንት ኢሳያስ አፈወርቂ በሁለት ዓመታት በፊት የሰላም ስምምነት ፈርመው ሁለቱ መሪዎች በየጊዜው ሲገናኙ መቆየታቸው የሚታወቅ ነው። ከዩኒቨርሲቲ የተመረቁ ኤርትራውያን ስደተኞችና የተማሪዎች ማህበር ቃል አቀባይ ኤርትራዊ ስደተኛ አቶ በረከት ዘሙኝ ማንኛውም ኤርትራዊ ከሀገሩ የሚሰደደው ሕይወቱን ለማዳን ነው ብለዋል። ማንኛውም ኤርትራ ቤተሰብ በሀገሪቱ ባለው አምባገነን ስርዓት የተነካ ነው። ስለሆነም ማንኛውም ኤርትራዊ ከሀገሩ የሚሰደደው ሕይወቱን ለማትረፍ ሲል ነው። ቤተሰቦችና ለዕድሜ ያልበቁ ልጆችም ቢሆኑ የሚሰደዱት ለዚህ ነው። እነዚህ ከዕድሜ በታች የሆኑት ልጆች ወደ ሀገራቸው እንዲመለሱ ቢደረግ እንደ ከሃዲ ይቆጠራሉ ብለዋል አቶ በረከት። የኢትዮጵያ መንግስት አዲስ የስደተኞች ፖሊሲን ከማውጣት አልፎ አስር ሺህ ኤርትራውያን ስደተኞች የተጠጉበትን ሕጻጽ የተባለ በትግራይ ክልል የሚገኝ ስደተኞች ሰፈርን ለመዝጋት ማቀዱ ታውቋል። የተሰጠው ምክንያት ኮዲቭ 19 ሊዛመትበት ይችላል የሚል ነው። ኢትዮጵያ የኮሮና ቫይረስን መዛመት ለመገደብ ስትል የየብስ ድንበሮቿን ሁሉ የዘጋች ቢሆንም ሁለት ሺህ የሚሆኑ ጥገኝነት ጠያቂ ደቡብ ሱዳናውያን ስደተኞች ወደ ኢትዮጵያ ሲገቡ ማየቱን የተባበሩት መንግስታት ድርጅት የስደተኞች አገልግሎት ጠቁሙ።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 ጎረቤቶች ናቸው። ባልደረቦች ናቸው። አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞች ናቸው። የጤና ሰራተኞች፣ አስተማሪዎች፣ ተማሪዎች፣ ባለሱቆች፣ የማህበረሰብ ተሟጋቾች፣ የሃይማኖት መሪዎች፣ አርቲስቶች፣ በአካባቢው ያሉ በጎ ፈቃደኞች ናቸው። ምርጫውን እንዴት ማሳወቅ ይችላሉ? ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም ቪኦኤ ሊደርስ ኒውስ ዶት ኮም ይግቡና ያስፍሩ። የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን። ስሙን፣ የስልክ ቁጥሮዎን፣ የኢሜል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኝዎታል። በዚህ ሁሉ ውስጥ ሁላችንም አብረን ነን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍም 94 ነጥብ 3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ሰሜን ኢትዮጵያ ነው የምናቀናው። ኮሮና ቫይረስ ወረርሽኝ ሳቢያ አርሶ አደሮች ገበያ በማጣት የችግሩ ገፈት ቀማሽ ሆነዋል ይለናል የመቀሌው ዘጋቢያችን ሙልጌታ አጽፋሃ በትግራይ ክልል ደቡባዊ ዞን በመስኖ ልማት የተሰማሩ አርሶ አደሮች ያመረቱት ምርት የኮሮና ቫይረስን ወረርሽኝ ለመከላከል ተብሎ በወጣው ህግ ደንብ መሰረት ወደ ገበያ ለማቅረብ ያለመቻላቸውን፣ ምርታቸውም በማሳ ላይ ተበላሽቶ እንደ ቀረ ይናገራሉ። የትግራይ ክልል ግብርናና ገጠር ልማት ቢሮ በበኩሉ የአርሶአደሮቹ ምርት በህብረት ስራ ማህበራትና ህጋዊ ነጋዴዎች በኩል ወደ ገበያ እንዲቀርብ እየተሰራ ነው ይላል። ሙልጌታ አጽፋሃ ዓለም አቀፋዊ ወረርሽኝ ኮሮና ቫይረስ በአርሶ አደር ማህበረሰብም ጫናው እያሳረፈ ይገኛል። በትግራይ ደቡባዊ ዞን ራያ ጨርጨር ወረዳ ሁለት ሄክታር መሬት ያለሙት ቲማቲም ወደ ገበያ ለማቅረብ ባለመቻላቸው ከግማሽ ሚሊዮን ብር በላይ ኪሳራ እንዳጋጠማቸው አርሶ አደር አማረ ማዱ ይናገራሉ። የኮሮና ወረርሽኝ ለመከላከል ተብሎ የወጣ ህግ ተከትሎም ከአንድ አካባቢ ወደ ሌላ አካባቢ ምርት ለመውሰድ ባለመቻላቸው ለኪሳራ መዳረጋቸው ገልጸዋል። በአሁኑ ጊዜ ምርት ወደ ገበያ ለማቅረብ መንቀሳቀስ ቢፈቀድም ምርታቸው መበላሸቱም ተናግረዋል። ምን ነገር የለም። በዚህ ምክንያት ማንም ሰው የጠይቀንም የለም፣ የመንግስት አካል የጠይቀንም የለም። እንዴት ሆናችሁ እንዴት ነው ኪሳራ ደረሳችሁ ደረሰባችሁ ወይ? ምንም ከየትኛው አካል የመንግስት አካል ማንም ስለደረሰብን፣ ያው የገበያ ችግር ነው። ያው እንግዲህ እንትን ብለን ያው ኪሳራችን ይዘን ብሬት ችላ ያለ ነው። አቶ አማር እንደገለጹት መንግስት የአርሶ አደር ምርት ወደ ገበያ በህብረት ስራ ማህበር በኩል እንዲቀርብ አቅጣጫ ቢያስቀምጥም በእኛ አካባቢ ሲንቀሳቀሱ አላየንም ብለዋል። አሁን ምርታችን ባክኗል። በቀጣይ ግን መንግስት የገበያ ትስስር በማጠናከር እንዲሁም የአግሮፕሮሴሲንግ ስራዎች በማስፋት ከእንደዚህ አይነት ኪሳራ ሊጠብቀን ይገባል ሲሉ ተናግሯል። ሌላው በራያ አላማጣ ወረዳ በአምስት ሄክታር መሬት ተከራይተው በመስኖ ቲማቲም እንዳመረቱ የተናገሩት አቶ ድምፀ ጥበቡ በአሁኑ ጊዜ ገበያ በማጣት ተስፋ ቆርጠን ማሳችን እንስሳት ገብተው እየበሉት ነው ብለዋል። በዚህ ሂደት አንድ ሚሊዮን ብር ኪሳራ እንደደረሰባቸውም ገልጸዋል። ከቢድ እዩ ብብሕድሕዱ ሰብ ተተሓቶሲ በቃ ብጣዕሚ ዝኸበደ እዩ ከባድ ነው። እያንዳንዱ ሰው ያለበት ችግር ብትጠይቀው በጣም ከባድ መሆኑ ትረዳለህ። ከኮሮና ይልቅ በእኛ ኑሮ ላይ እየደረሰ ያለው ችግር ይብሳል። እኔ ለራሴ በረሃብ ከመሞት በህመም ብመው ትመርጣለሁ። ህመሙ ሁላችንም መከላከል እንዳለብን እናምናለን፣ ግዴታችንም ነው ነገር ግን አዋጁ ህዝብ ላይ የሚሰበሰብበት ለይቶ አላስቀመጥም። እኛ በጋሪ ምርታችንን ከማሳ ወደ ቤታችን ለመውሰድ ምኮ ይከለክላል። አዋጁ ለወረርሽኙ የሚያጋልጡ ለይቶ አላስቀምጥም። ለይቶ ቢያስቀምጥ ደግሞ በታችኛው መዋቅር የሚተገብር የለም ነው ያሉት። ምርት ለገበያ ለማቅረብ በህብረት ስራ ማህበር እንድንጠቀም በመገናኛ ብዙኃን ሲነገር ሰምተናል። በተግባር ግን የለም ብለዋል። በሚዲያ ሰሚዕና እዚያ ካብኡ ከሚዲያ ዘለለ ነገር የለን የለና የረአናን ማለት ሓተተና አካል የለን በመገናኛ ብዙሃን ሰምተናል ከዛ የዘለለ በተግባር የለም። በማህበራት በኩል ወደ ገበያ ይቀርባል ተብሏል። እስካሁን የጠየቀን አካል የለም። ገዢ በማጣታችን በብዛት ወደ ማሳው ከብቶች ገብተዋል። ተስፋ ቆርጥናል። ለቀጣይ እንዳንሰራ እንኳን አቁመናል ብለዋል። በጉዳዩ ላይ መልስ የጠየቅናቸው በትግራይ ክልል ግብርናና ገጠር ልማት ቢሮ የግብይትና ብድር ዳይሬክቶሬት ዳይሬክተር አቶ ገብረስላሴ ኪዳን መንግስት ከወረርሽኙ የህዝቡ ደህንነት ለመጠበቅ እየሰራ ነው ብለው፣ በዚህ ጊዜ የአርሶ አደሩ ምርት ወደ ገበያ በነጋዴዎችና በህብረት ስራ ማህበር በኩል እንዲቀርብ አቅጣጫ ተቀምጦ እየተሰራ ነው ብለዋል። በክልሉ በመጀመሪያው የአስቸኳይ ጊዜ አዋጅ በታወጀበት ቀናት ጊዜ አርሶ አደሮች ምርቶቻቸውን ወደ ገበያ እንዳያቀርቡ ታግደው እንደነበር አምነው ይህንን የተፈጠረው አዋጁ በአግባቡ ባለመረዳት የመጣ ችግር ነው ሲሉ ገልጸዋል። በአሁኑ ጊዜ ግን የክልሉ ይሁን የአጎራባች ክልል ነጋዴዎች በግብይቱ እንዲሳተፉ እየተደረገ በመሆኑ ችግሩ ተፈቷል ብለዋል። ወደ ከክልልም ውጭ ያሉ አጎራባች ሀገሮች ክልሎችም ስር የተደረገ ነጋዴዎች ወደዚያ የገቡ እንዲገቡ ተደርገ ተፈቅደላቸው ጭነው ያክል ሁሉ ያሉት ማለት ነው። ስለዚህ ዝም ብሎ የተተወ ምክንያቱም በመጀመሪያ አካባቢ በእርግጥ እንደዛ አስቸኳይ አዋጁ በገዘቤ መልክ ያለመርዳት ስለነበረ ድግ ነበረ ግን ተከታተለን ያው ከወረዳው ያሉ ስ ኮማንዶኝ ባሉ አካባቢ ተነጋግረን ከፈቻው ጥንቃቄ በተበላበት መንገድ ነጋዴዎች ወደዛ የጎቦ እንዲገዙ የሚኖች ህብረት ስራ ማህበራት ደሞ ወደ ከተማ እያቀረቡ የተንቀሳቀሱ ነው ያለው። የህብረት ስራ ማህበራት በግብይት ሂደት እየተሳተፉ እንዳልሆነ አርሶ አደሮቹ ያነሱት ጥያቄ አቶ ገብረ ስላሴ ሲመልሱም ባላማጣና አካባቢ ማህበራቱ የሉም፣ ነገር ግን አርሶ አደሮቹ ተደራጅተው እንዲያቀርቡ ህጋዊ ነጋዴዎችም በግብይት

ነጋዴዎቹም ወደዛ እየሄዱ እንዲገዙ ነው። የግብይት ሂደቱ በጥቂት ነጋዴዎች እየተወሰነ እንዳይሆን፣ በዚህም አርሶ አደሮች ላይ ተጨማሪ ጫና እንዳይፈጥር እየተደረገ ስላለው መፍትሄ ተጠይቀው አቶ ገብረ ስላሴ ሲመልሱ በየአካባቢው ስላለ የገበያ ሁኔታ አርሶ አደሩ እንዲያውቅ በግብርና ባለሙያዎቹ በኩል በየቀኑ እየተሰራ ነው ብለዋል። ለአሜሪካ ድምጽ ሙልጌታ ጽቡሀ መቀለም ሙልጌታ ጽብሃል ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ22፣ በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይልሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ተከታዩም የምሽቱ የመጨረሻ ዝግጅት ነው፣ ሳይንስና የተፈጥሮ አካባቢ የምድር ቀን ሐምሳኛ ዓመት ትናንት ሚያዝያ 14 በመላው ዓለም ተከብሯል። የዕለቱን ክብር ኮቪድ ኮቪድ-19 አደብዝዞታል። ነገር ግን ብዙ የማበረታታትና የተስፋ ቃላትም ተሰምተዋል። ከተለያዩ ምንጮች ያሰባሰበውን መረጃ አካቶ ለተፈጥሮ አካባቢ ዝግጅት ካሰናዳው ሰለሞን አባተ ተከታዩን ጨለፍ አድርጎ ይዞ ቀርቧል። ሙሉውን ቅንብር በድረገጻችንና በማኅበሬ ገጾቻችን ላይ ያገኛሉ። በሳንታ ባርብራ አውራጃ መናገሻ ሳንታ ባርብራ አቅራቢያ በሚገኝ የከርሰ ምድር ዘይት ልማትና ብዝበዛ ጣቢያ በደረሰ ችግር ውቅያኖሱ ደፍ ላይ ድፍድፉ ገንፍሎ ውሃውና ሀገሩ ላይ መፍሰስ ይጀምራል፣ ማክሰኞ ጥር 20 1961 ዓ ም ጃንዋሪ 28። በሺዎች የሚቆጠሩ የባህር አዕዋፍ፣ ዶልፊኖች፣ የባህር ዝሆንና የውሃ አንበሳ የሚባሉ ግዙፍና ብርቅ እንስሳት አለቁ። ቀድሞ የተባለውን እምብዛም ያልሰማ አሜሪካዊ ሁሉ በጣም ደነገጠ። የጢሱና የጉሙ ነገር አሳሰበው። ደግሞ መንፈቅ ባልሞላ ጊዜ የመካከለኛ ምዕራቢቱ ኦሃዮ ግዛት ውስጥ በሚገኘው ካያሆጋው ወንዝ ላይ ከባድ ቃጠሎ ተነሳ። ለብዙ አስሮች ዓመታት ወንዙ ላይ የተጋገረ የየፋብሪካው ዝቃጭ የነዳጅ ፍሳሽ ደረሰበትና ሪፐብሊክ ብረታብረት ፋብሪካ አጠገብ እሳት የተነሳ ጊዜ ወዲያው ጅረቱን አያያዘው። በማሻገሪያ የባቡር መስመር ድልድዮች ላይ የመቶ ሺህ ዶላር ጉዳት አደረሰ። በያኔ ገንዘብ ሐምሌ 1961 ዓ ም በዛሬ የገበያ አቅሙ እኮ ወደ አንድ ሚሊዮን ዶላር ሊጠጋ ትንሽ የፈራ ሀብት ወይም ንብረት ነው። እዚያው ካያሆጋ ላይ በዚያው ቆሻሻና ዝቃጭ ምክንያት ባለፈው ምዕተ ዓመት መባቻ አካባቢም እንዲሁ ተደጋጋሚ ቃጠሎዎች ደርሰው ነበር። እኮ ያኔ ሰውም አልነቃም ነበር። የስልሳ አንዱ ቃጠሎ ግን እንዲህ በዋዛ አልታለፈም። በወሩ ታይም መጽሔት ወላፈንና ጢሱን ሽፋኑ ላይ አርጉት ወጣ የነበልባል ዝንጣፊ ተወርውሮ ወንዙ ላይ የነበረ መርከብ ሲያለብስና ሲበላ ታየ። በእርግጥ ያ ፎቶ ከአስራ ሰባት ዓመት ግድም በፊት ደርሶ ከነበረ የከበደ ቃጠሎ ከዚያ ውሃ ላይ የተወሰደ ነበር ያ የታሪክ መዝገብ ታዲያ የሰውን አእምሮ ሰንጎ ያዘ ከተማይቱ ክሊቭላንድ የአካባቢ ብክለት መታያ ተምሳሌት ሆነች ነገርም ተያያዘና ተቀጣጠለ የበቃቸው ተሟጋቾች የመረረ ድምፃቸውን እየያዙ ወጡ። በቃ አሉ። ኢናፍ ወንዞች ሲነዱ ማየት፣ ከተሞች ታፍነው ዝም ማለት ይበቃል። በዚህ ሁሉ ውስጥ ማፌዝ ይበቃል። ኢናፍ አፕሪል 22 1970 ዓ ም ሚያዝያ 14 1962 ረቡዕ ልክ የዛሬ 50 ዓመት ለምድሪቱ አዲስ ቀን የአዲስ ምዕራፍ መክፈቻ ሆነ። የስታንፈርድ ዩኒቨርሲቲ ምሩቅ ዴኒስ ሄይስ፣ የሃያ አምስት ዓመት ወጣት፣ ጌይሎርድ ኔልሰን ከዊስካንሰን ግዛት የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ዴሞክራቲክ፣ እንደ ራሴ ከተቆጡት ካመማቸው አውራዎቹ ሁለቱ በዚህ አዲስ ምዕራፍ ላይ እጃቸውን አኖሩ። የምድር ቀን ኤርት ዴይ የመሰረት ደንጊያ ተጣለ። የቀድሞው ሴናተር ጌይሎርሰን የዊስካንሰን አገረ ገዥም ነበሩ። ዛሬ የምድር ቀን መረብ የክብር ሊቀመንበር ናቸው። በአካል ባይኖሩም እየኖርንበት ያለነውን የተፈጥሮ አካባቢ ጥራትን የሚያክል ሌላ የከበደ ጉዳይ ለሰው ልጅ የለም ብለዋል። እጅግ የበረቱ ጉዳዮች የታጨቁበትን ግዙፍ ዘንቢል ነበር ይዘን የወጣ ነው ብለዋል ኔልሰን ስለ መጀመሪያው የምድር ቀን አስታውሰው ሲናገሩ፣ የከተሞች አየር ብክለት፣ የመኖሪያ መንደሮችን የሚያቋርጡ አውራ ጎዳናዎች፣ በእርሳስ የተመረዘ የግድግዳና በሮች ቀለም፣ ዲዲቲ፣ የሳንታ ባርባራ ዘይት፣ የሚነዱ ወንዞች። ከዚያ በኋላ ግን ሰዎች እነርሱን በቀጥታ የሚመለከታቸውን ጉዳዮች እያከሉና እያነሱ ትግላቸውን ይቀጥላሉ። ያ መሰማራት ታዲያ ለጌይሎርድ ኔልሰን ጉልበቱ ናቸውና እና ሸንጎ ፊት፣ ኮንግረሱ ፊት ቀርበው የመሬት ቀን ብለው እንዲጩ አስቻላቸው ብለዋል ግብረ አበራቸው ዴኒስ ሄይስ በኋላ ሲያስታውሱ ለሴኔተር ጌይሎርድ ኔልሰን የተፈጥሮ አካባቢ ግዙፍ ሳይንስ ነው። የተፈጥሮ አካባቢ ደህንነትና ጥራት ትግላቸው እንዲያው በደፈናው ንጹሕ አየር፣ ዛፎች፣ ወንዞች ብቻ አልነበሩም። ግባችን የክብር ምህዳር ማስፈን ነው፣ ጥራትና መከባበር ለሰው ልጅ በሙሉ እንዲሁም ህይወት ላላቸው ፍጡራን ሁሉ። አስቀያሚነትና ጭርንቁስ የጌሎርድ ኔልሰን ሀሳብ ታዲያ አቆጠቆጠና እንደ አረንጓዴ ሳር ከዳር እስከ ዳር ፈጥኖ ተዛመተ፣ ተቀጣጠለ፣ አለ ባልደረባዬ ኬኔት ሽዋርትስ ስለ ምድር ቀን ሲዘግብ። ተንሰራፋ፣ ስር ሰደደ። ብዙዎች በሰልፉ ተርታ ግንባርና ደረት፣ ሙያና ዝናቸውን፣ ሀብትና ጊዜያቸውን ሁሉ ሰንቀውና ጣጥቀው ገቡ። ሚያዝያ 14 1962 ዓ ም ሰማይና ምድር ሲላቀቁ በሚሊዮኖች የሚቆጠሩ አሜሪካውያን ያለቻቸውን እውነተኛ ማደሪያ ብቸኛ መጠጊያና መረገጫቸውን ከፍ አድርገው ሊያከብሯት ማልደው ተነሱ፣ ተኮለኮሉ። የምድር ቀን ዛሬ በዓለም ላይ እጅግ ግዙፉ ሃይማኖት ዘር፣ ጾታ፣ ዕድሜ፣ ዜግነት ሌላም ምንም መለያ የማይለየውና የማይከፋፍለው የሁሉም ክብረ በዓል ነው ብለዋል። ይስ የዘንድሮው የምድር ቀን ግን እንደ ማንኛውም የዚህ ጊዜ መታሰቢያ ክብረ በዓልና አውደ ዓመት ሁሉ የደበዘዘ እንዲሆን አድርጎታል። ኖቬል ኮሮና ቫይረስ ምድርን ዓለምን አጨለመ። የዘንድሮው የምድር ቀን መሪ ቃል ተግባር ለአየር ንብረት ነው። ፕሬዚደንት ዶናልድ ትራምፕ ከቀዳሚ ትመቤት ሜላኒያ ጋር ሆነው በዋይት ሀውስ ቤተ መንግስት መስክ ወጥተው ስለ ምድር ቀን ክብር ዛፍ ሲተክሉ የተስፋ ቃላትንም ሰንዝረዋል። በዚህ የፈተና ወቅት አሉ፣ የመጸው ወራት ውበት ሰላምና የመታደስ ተስፋን በውስጣችን ይሞላል ነው። የብዙ ሰዎች ፍቅርና መሰጠት ይታይኛል አሉ ትራምፕ። እናም በዚህች ምድራችን ላይ እጅግ ንጹህ አየር፣ እጅግ ንጹህ ውሃ ያለን እንደሆነ እንቀጥላለን። ፕሬዚደንት ትራምፕ ሀገራቸውን ከፓሪሱ ስምምነት በማስወጣታቸውና በሌሎችም ከተፈጥሮ አካባቢ ጋር ባሏቸው አቋሞች ምክንያት ንግግራቸውን እንደ ለበጣ የወሰዱባቸውና የወራረፏቸው በእርግጥ አልጠፉም። ዓለም ግን ሰው በነቃበት ነቅቶም በብርቱ እየታገለ ባለበት ዘመን ከመታፈኗና ከቃጠሎዎቿ ከግጭቶችና ከረሃቧ ከበሽታዎቿና ከተፈጥሮ አመዋዠቅ ከሰቀቀኗ ሁሉ እምብዛም ፈቀቅ አላለችም። ሁሉም ግን ጨርሶ አልጨለመም። ሰው ታዳሽ ኢነርጂን፣ ሰላምን፣ እምነት፣ ተስፋ፣ ፍቅርን ሰንቆ ነገን ደግሞ ያያል። ነገ ሌላ ቀን ነውና ማዘር ኤርዝ እናት ምድር I love to ህይወት የሚለውጥ ተግባር ይፈጽሙ። ህይወት የሚለውጥ ተግባር ይፈጽሙ። ለመረዳዳት፣ ለመተጋገዝ እጅግ የላቁ ተግባራትን የሚሰሩ ድንቅ ሰዎችን በማውጣትና በማክበር የሰዎችን ህይወት የሚለውጥ ተግባር ይፈጽሙ። በኮሮና ቫይረስ ቀውስ ውስጥ በየማህበረሰቦቻችን የጎላ ተግባር ስለፈጸሙና መሪነታቸው የጎላ ሆኖ ለሆናቸው ባልደረቦች ሆናቸው አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞቹ ናቸው። የጤና ሰራተኞች፣ አስተማሪዎች፣ ተማሪዎች፣ ባለሱቆች፣ የማህበረሰብ ተሟጋቾች፣ የሃይማኖት መሪዎች፣ አርቲስቶች፣ በአካባቢው ያሉ በጎ ፈቃደኞች ናቸው። ምርጫውን እንዴት ማሳወቅ ይችላሉ? ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም ቪኦኤ ሊደርስ አት ቪኦኤ ኒውስ ኮም ቪኦኤ ሊደርስ አት ቪኦኤ ኒውስ ዶት ኮም ይግቡና ያስፍሩ። የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን። ስሞን፣ የስልክ ቁጥሮን፣ የኢሜይል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኝዎታል። በዚህ ሁሉ ውስጥ ሁላችንም አብረንን የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት በየቀኑ ከሚሶት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። ያስተናገድኳችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ና ከዋና አዘጋጇ ትዝታ በላቸው ና ከተቀሩት ባልደረቦቻችን ጋር በዚሁ ይሰናበታለሁ። አሁን የተገኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ።

The <Susurra> we